የመላው አንድነት ድርጅት መኢአድና ሰማያዊ ፓርቲ የለገጣፎ ለገዳዲ ከተማ አስተዳደር የእምነት ነጻነትን በመጣስ አብያተ ክርስቲያናትን አፍርሰዋል ሲል ከሰዋል። የከተማው አስተዳደር ከንቲባ በበኩላቸው ሕገ ወጥ ግንባታና የመሬት ወረራን ሊያቆም ነው ሲሉ ይናገራሉ። መለስካቸው ነው ይዘግበልን። ሁለቱ ፓርቲዎች ከትናንት በስቲያ በጠሩት ጋዜጣዊ መግለጫ ላይ ያሰራጩት ጽሑፍ በሕገ መንግሥቱ የተቀመጠውን የእምነት ነጻነት በመጣስ ለገጣፉ የተፈጸመውን የቤተ ክርስቲያን ማፍረስ ተግባር አጥብቀን እንቃወማለን የሚል ርዕስ ያለው ነው። አክሎም በአጠቃላይ ዛሬ በስልጣን ላይ ያለው መንግስት በ1987 ዓ.ም በወጣው ሕገ መንግስት መንግስት በሃይማኖት ጉዳይ ጣልቃ አይገባም የሚለውን ድንጋጌ ይጥሳል ይላል። ይህ ብቻ አይደለም፣ በየጊዜው በሚያደርገው ጣልቃ ገብነት ለብዙ ሺህ ዓመታት ተከባብረው የኖሩ ወገኖቻችንን ወደ አላስፈላጊ የእርስ በርስ ብጥብጥ እያስገባቸው ይገኛል ሲል ይከሳል። በቅርቡ በለገጣፎ ከተማ ተፈጽሟል ያለውን ድርጊትም እንደ ምሳሌ አቅርቦታል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ሰኔ 30 ቀን በ29 ዓመተ ምህረት በኦሮሚያ ክልል በአዲስ አበባ ዙሪያ ለገጣፈው ከተማ ልዩ ስሙ ገዋሳ በሚባለው አካባቢ የተገነባውን የቅዱስ ዮሐንስ ቤተ ክርስቲያን ህገ ወጥ ግንባታ ነው በሚል ሽፋን ህዝቡን ሳያማክሩና ዘላቂ መፍትሄ ሳያስቀምጡ በፖሊስ ኃይል እንዲፈርስ አድርጎ ጽላቱን ለገጣፉ ፖሊስ ጣቢያ ነዋይ ቅዱሳቱን ደግሞ በኦህዴድ ጽህፈት ቤት መጋዘን ማስቀመጡ አስተዳደሩ የእምነት የለሸዋን የዩዲት ጉዲትን ድርጊት መፈጸሙንና ሆን ብሎ የኦርቶዶክስ ተዋህዶ ሃይማኖት ተከታዮችን የእምነት ነፃነት በመጋፋት በአማኞቹም ላይ ከፍተኛ የስነልቦናና የሞራል ውድቀት አድርሶ ሆን ተብሎ የህዝቡን ቁጣ መቀስቀስ፣ መረጋጋት እንዳይፈጠር ብርቱ ፍላጎቱ ያለው መሆኑን ነው። የለገጣፎ ለገዳዲ ከተማ ከንቲባ ወይዘሮ ጫልቱ ሳኒ ደግሞ ይህን በሁለቱ ፓርቲዎች የተሰጠውን መግለጫ ያስተባብላሉ እንደ እርሳቸው ከሆነ የተባለው ቤተ ክርስቲያን ከመነሻው ህግን ባከበረና በተከተለ መንገድ ግንባታ ጀምሮ አያውቅም ከዚህ በፊት ሶስት ጊዜ ለመገንባት ሙከራ ተደርጎ በህግ አግባብ ሦስቱንም ጊዜ ግንባታው እንዲቋረጥ ተደርጓል ይላሉ ከዚህም በላይ የመገነቢያው ስፍራም ከከተማው ማስተር ፕላን ውጭ ነው የሚሉት ከንቲባዋ በህገወጥ መንገድ ከአካባቢው አርሶ አደር የተገዛ መሬት መሆኑን ያስረዳሉ። ጉዳዩም ገና በንጥልጥል እንዳለና በቤተ ክርስቲያኑ መታነጽም የህዝብ ቅሬታ አለ ይላሉ። ሆን ተብሎ መሬት ፍለጋ መሬት ለመውረድ ካልሆነ በስተቀር ምንም በእምነቱ ስም የሚሳበብ ነገርም አለመኖሩን በግልጽ ተረጋግጧል። የአካባቢው አንድ ቀጠና ላይ አምስት ቤተ ክርስቲያን አለ። የትክተኛ ቤተ ክርስቲያን ነው እየተሰራ ያለው ህዝቡ በተለያየ ጊዜ ጥቆማ ይዞ ቅሬታ ይዞ ወደኛ ይመጣል። ምክንያቱም አንደኛ ለቤተ ክርስቲያን የምናዋጣው መዋጮ በጣም በርቶብናል በርቷል እኛ ነው ብቻ ነው ወይ የሚያገለግለው ወይ ስ ከዚህ በሌላ ነው አይገባም የሚል ሰፊ የህዝቡ ቅሬታ ነበረና ና አካባቢውን ህዝቡ ለመጥቀምም አይደለም። ህዝቡ በጣም ከፍተኛ ቅሬታ ነው ያለበት። አምስቱ ቤተ ክርስቲያን አለ ስድስተኛ እንዴት ተፈቅዱትን አላችሁ። ነው የመኢአድና የሰማያዊ ፓርቲ መግለጫ ትኩረት የሰጠው ሌላ ጉዳይ ድርጊቱ ህገ መንግስታዊ መብቶችን የጣሰ መሆኑን መንግስት ከወዲሁ ተገንዝቦ አስቸኳይ እርምጃ እንዲወስድ በከተማው አስተዳደር የተፈጸመው ድርጊትም የሃይማኖት ተከታዮችን ክብር የሚነካ እንደሆነ በመግለጽ የእርማት እርምጃ እንዲወሰድ ይመስላል። አቶ አበበ አካሉ በህገ መንግስቱ የተቀመጠውን የሃይማኖት ነፃነት መከበር በመጋፋትና ጣልቃ በመግባት የወሰደውን ይህን አፍራሽ ተግባር እንዲያስተካክል የአካባቢው የኦርቶዶክስ ተዋህዶ እምነት ተከታዮችና የቤተ ክርስቲያን አገልጋዮች በሰላሌ አገረ ስብከት ሊቀጳጳስ አቡነ ቀውስጦስ አማካኝነት ለኦሮሚያ መሬት አስተዳደርና ቢሮ ኃላፊዎች አቤቱታ ቢያቀርቡም እስካሁን መልስ ይጣቸው አካል የለም። በመሆኑም የለገጣፎ ለገዳዲ ከተማ አስተዳደር ቤተክርስቲያንን ያህል ትልቅ ነገር በማፍረስና የሃይማኖት መገለጫና የሀገር ክብር ጥንታዊ ቅርስ የሆነውን ጽላትና ነዋየ ቅዱሳን እንዳል ባሌቃ በግድየለሽነት በማስቀመጥ የኦርቶዶክስ ተዋህዶ ተከታዮችን እምነትና ክብር ማዋረዱም የመላ ኢትዮጵያ አንድነት ድርጅት መያድና የሰማያዊ ፓርቲ ሰማያዊ እያወገዝን ገዝን ጉዳዩን ጊዜ ሳይሰጠው ልዩ ትኩረትና ፈጣይ መፍትሄ የሚሻ በመሆኑ ጽላቱም ሆነ ንዋየ ቅዱሳቱ በክብር በስፍራቸው በአስቸኳይ መለሱ ዘንድ አጥብቀን እንጠይቃለን። ለገጣፎ ለገዳዲ ከተማ ከንቲባ ለወይዘሮ ጫልቱ ጥያቄውን አንስቼላቸው የሰጡኝ መልስ ይህ ነበረ። የወሰናቸው እቃዎችን የቤተ ክርስቲያን አካባቢ ነበር። እንግዲህ ቦታው ከኛ ቦታ የተሻለ በመሆኑ እዛ ሊቀመጥ የተሻለ ነበር። እዛ ደግሞ ወስዶ እንዲያስቀምጡ የእምነት አባቶችን የሀገር ሽማግሌዎችን ጠርተን እየተወያየን ነበር እና ይሄን እቃ ወስደው ወደ ራሳቸው ማስቀመጥ እንዳለባቸው እና በፕላኑ መሰረት ደግሞ መሰናገድ እንደሚችሉ ተነጋግረን ነበር። አሁን ላይ ግን ያለው በመንግስት መስሪያ ቤት ውስጥ አንድ ክፍል ተለቆለት እቃው በክብር ተቀምጧል። እንግዲህ በዚህ ደረጃ ነው ያለ። ወይዘሮ ጫልቱ ትልቁ ቅሬታ አንዱ እነዚህ ቅዱሳን የሆኑ እቃዎች ክህነት ያላቸው የቤተክርስቲያኒቱ ሰዎች ማንሳት ሲገባቸው የአፍራሹ ግብረ ኃይል ነው የወሰደው ነው የሚባለው። ይሄ ህዝቡን አያስቆጣም ወይ? በእናንተ በኩል ስህተት ነው ይህ ወንድም፣ ይሄ ስህተት ነው። ምክንያቱም በእጃቸው ይህንን አሁን ክህነታት እንግዲህ ትልልቅ ሰዎች የእምነት ሰዎች አሉ። እነሱ እራሳቸው ቄሶች ራሳቸው ሄደው እንዲያነሱ ነው የተደረጉ። ወይዘሮ ጫልቱ በጣም አመሰግናለሁ፣ ስለተበብረው አመሰግናለሁ።